የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ህዳር 15 2016 ዓም መሰናዶው ጀመረ። የኢትዮጵያ መንግስትና ራሱን የኦሮሞ ነፃነት ሰራዊት ብሎ የሚጠራው ታጣቂ ቡድን ድርድራቸውን በመቀጠል የህዝቡን ስቃይ ለማስቆም የሚያስችል የሰላም ውል መቋጠር እንደሚጠበቅባቸው ተገለጸ። በሚቀጥለው አሁን ያልተስማሙባቸውን ጉዳዮች አጥርተው ተቃዋሚዎቹ የሚፈልጉትን ሳይሆን፣ በአጠቃላይ መንግስት የሚፈልገውን ነገር ሳይሆን፣ ሁለቱን አስማምቶ ህዝብን የሚጠቅም የመደራደሪያ ነጥቦችን ይዘው ለሶስተኛው ዙር የግድ መቅረብ አለባቸው። ቀደም ሲል የሰማችኋቸው የኦሮሞ ውርስ አመራር ና ተሟጋች ማህበር አባል ዶክተር ጀማል ኢበኑን ነው። በዚህ ዘገባ ላይ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዲሬክተር አቶ ሆነ ማንደፍ ሀሳብ አካተናል። በዛ አካባቢ የውጊያ ድባብ መኖሩ አማራዎቹ ከፍተኛ ራሳቸውን ለማዳን እንኳን ወደ ሰኛውም አካባቢ እንዳይንቀሳቀሱ እንቅፋት ስለሚሆን ከዛ አንጻር ወደ በኋላ ላይ ወደ እናንተ የምናደርስ ይሆናል። ሰላም ጤና ስጥልን። የተከበራችሁ አድማጮቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ በመምራት ኤደን ገርሞ፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን በማቀናበር ከአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪያማሪክ ድረገጽ ላይ ተከታተሉ እየጋበዝን አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች እንሻገራለን። እንደምናምሽታችኋል አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በጋዛ በእስራኤልና በሐማስ መካከል አርብ የጀመረው የአራት ቀናት የተኩስ አቁም ስምምነት በቀጠለበት በአሁኑ ወቅት 14 እስራኤላውያን ታጋቾችና 42 የፍልስጤም እስረኞች ልውውጥ ዛሬ ቅዳሜ እንደሚደረግ የእስራኤል ባለሥልጣናት ገልጸዋል። እስራኤል የፍልስጤም ተዋጊ ቡድን ካታር፣ ግብፅና ዩናይትድ ስቴትስ በተሳተፉበት ንግግር ወቅት በተደረሰው ስምምነት መሠረት ውጊያው በሚያቆምባቸው ጊዜያት ውስጥ ሐማስ በትንሹ 50፣ እስራኤል ደግሞ 150 ፍልስጤማውያን እስረኞችን ለመልቀቅ ተስማምተዋል። በተያያዘ ዜና ዛሬ ቅዳሜ ለንደን ውስጥ በ10 ሺዎች የሚቆጠሩ ሰዎች ይሳተፉበታል ተብሎ የሚጠበቀውን ለፍልስጤም ድጋፍ ለመስጠት ያለመውን ሰልፍ አስመልክተው ከተማዋ ዝግጅቷን አጠናክራለች። ለፍልስጤም አብሮነት የተሰናዳውን ሰልፍ አስመልክተው ከ1500 በላይ ፖሊሶች የሥራ ጥሪ ደርሷቸዋል። ሰልፈኞች ፓርክ ላን ከተባለው የከተማዋ ስፍራ ዋይት ሆል ወደ ተሰኘው ሌላ ስፍራ በእግራቸው ለማዝገም ቀጠሮ ይዘዋል። ሐማስንም ሆነ ሌላ የታገደ የሽብርተኛ ድርጅትን መደገፍ በእንግሊዝ ሕግ የተከለከለ መሆኑን የሚያሳስበውን ጨምሮ ሰልፈኞች ስነ ስርዓቶችን እንዲያከብሩ የሚያሳስብ በራሪ ወረቀት ፖሊስ ለሰልፈኞች እንደሚያዳረስም ተነግረዋል። እድሜያቸው ከ2 እስከ 85 ዓመት የሆናቸው 13 እስራኤላውያን ሴቶችና ሕፃናትን ጨምሮ ትናንት አመሻሽ ላይ መለቀቃቸው ይታወሳል። በተጨማሪም ሐማስ 10 የታይላንድ ዜጎችንና አንድ ፊልፒናዊ ታጋሽ መልቀቁን የካታር መንግሥት አስታውቀዋል። የእስራኤል መንግሥት በበኩሉ 39 ፍልስጥማውያን ታዳጊ ሴቶችና ወንድ እስረኞችን ለቀዋል። እስራኤል ለአራት ቀናት እንደሚቆይ የተነገረው ውጊያን የሚያቆመው ስምምነት ሐማስ አስር ተጨማሪ ታጋቾችን በፈታ ቁጥር በአንድ ቀን እንደሚራዘም ተናግራለች። ዲሞክራቲክ ሪፐብሊክ ኮንጎ ግዙፍ የተባለ ወረርሽኝ ጋር በመጋፈጥ ላይ ባለችበት በአሁኑ ሰዓት የዓለም የጤና ድርጅት የዝንጀሮ ፈንጣጣ በመባል የሚጠራው በሽታ ሀገሪቱ ውስጥ በግብረ ስጋ ግንኙነት መተላለፉን ለመጀመሪያ ጊዜ አረጋግጫለሁ ሲል አስታውቀዋል። ይህም በሽታውን ለማስቆም የሚደረገውን ጥረት በእጅጉ ሊያከብደው እንደሚችል የአፍሪካ ተመራማሪዎች አስታውቀዋል። የጤናው ድርጅት ሐሙስ ምሽቱን ባወጣው መግለጫ በመጋቢት ወር ወደ ኮንጎ ያቀና አንድ የቤልጅየም ዜጋ የዝንጀሮ ፈንጣጣ እንደተገኘበት ይፋ አድርጓል። ግለሰቡ ከሌሎች ወንዶች ጋር የግብረ ሥጋ ግንኙነት ያለው መሆኑን እንዲሁም ወደ ተለያዩ ድብቅ የተመሳሳይ ፆታና ከሁለቱ ፆታዎች ጋር ግንኙነት ያላቸው ሰዎች መዝናኛ ስፍራዎችን ያዘወትር እንደነበረ ድርጅቱ አስታውቋል። ከግለሰቡ ጋር ግንኙነት የነበራቸው አምስት ሰዎች በሽታው እንደተገኘባቸው የዓለም ጤና ድርጅት አክለዋል። ይህ በአፍሪካ የዝንጀሮ ፈንጣጣ በሽታ በግብረ ስጋ ግንኙነት የመተላለፉ የመጀመሪያው ትክክለኛ ማረጋገጫ ነው ብለዋል። በተለያዩ የዓለም ጤና ድርጅት አማካሪ ቡድኖች ውስጥ አባል የሆኑት ናይጄሪያዊው ከቫይረስ ጋር የተገናኙ በሽታዎች አጥኚ አይዋላ ቶሞሬ ይህ አይነቱ ስርጭት እዚህ ሊከሰት አይችልም የሚለው ሐሳብ አሁኑ ዱቁ ነዋል ሲሉም አክለዋል። የዝንጀሮ ፈንጣጣ ኤምፖክስ በመካከለኛውና ምዕራብ አፍሪካ ክፍሎች ለብዙ አስርት ዓመታት የተስፋፋ ሲሆን በአብዛኛው በበሽታው ከተያዙ አይጦች ወደ ሰዎች በመዛመት ውስን ወረርሽኞችን አስከትሏል። ባለፈው ዓመት በዋነኝነት አውሮፓ ውስጥ ከተመሳሳይ ጾታ እንዲሁም ከሁለቱ ጾታዎች ጋር ግንኙነት ባላቸው ወንዶች ላይ የተከሰተው በሽታ ከመቶ በላይ አገሮችን አጥቅተዋል። የዓለም ጤና ድርጅት ወረርሽኙን እንደ ዓለም አቀፍ ድንገተኛ አደጋ ያወጀው ሲሆን እስካሁን ወደ 91 ሺህ የሚጠጉ ሰዎች ላይ መከሰቱን ተናግረዋል። ዘገባው የአሶሽየትድ ፕሬስ ነው። ጃፓን በሽታ አምጪ ኤች አምስት አይነት የወፍ ጉንፋን በሽታን ለመጀመሪያ ጊዜ በደቡብ የሀገሪቱ ክፍል በሚገኝ የዶሮ እርባታ ጣቢያ ማግኘቷን ብሔራዊ ማሰራጫዋ ኤንኤችኬ ቅዳሜ ዘግበዋል። በሳጋ ግዛት ውስጥ ያለው የአካባቢው መስተዳደር በጣቢያው ውስጥ የሚገኙ ወደ አርባ ሺ የሚጠጉ ወፎችን እንደሚያስወግድ ኤንኤችኬ ማንነታቸውን ይፋ ያላደረገው የግብርና ሚኒስቴር ባለስልጣንን ጠቅሰው ዘግበዋል። የሚኒስቴር መስሪያ ቤቱ ኃላፊዎች ከስራ ሰዓት ውጭ አስተያየት ለመስጠት ወዲያውኑ አልተገኙም። ጠቅላይ ሚኒስትር ፋሚዮ ኪሺዳ የቫይረሱ ስርጭትን ለመከላከል በሚወሰዱ እርምጃዎች ላይ ለመወያየት የሚመለከታቸውን የካቢኔ ሚኒስትሮችን ለስብሰባ እንደሚጠሩ ተዘግበዋል። ቫይረሱ የተገኘው አርብ ዕለት በእርሻ ቦታው አንዳንድ ዶሮዎች ሞተው ከተገኙ በኋላ በተደረገው የዘረመል ምርመራ ነው ሲል ዘገባው አመልክቷል። በሕንድ ሰሜናዊ ክፍል ለሁለት ሳምንታት በተደረመሰ ዋሻ ውስጥ ተጣብቀው የሚገኙ አርባ አንድ የግንባታ ሰራተኞችን ለማግኘት የተደረገው ሙከራ ዛሬም ፍሬ ሳያፈራ ቀርቷል። ከአለት ከድንጋይና ከብረታ ብረት ፍርስራሾች ውስጥ የሚገኙ ሰዎችን ለማትረፍ በስራ ላይ የነበረው የመቆፈሪያ ማሽን ከቀናት በፊት በመበላሸቱ አዳኞች ፍርስራሹን ለማስወገድ በእጃቸው ጭምር እየሰሩ ነበረ። ነገር ግን ርብርቡም በዛሬ ዕለት መቋረጡ ተሰምተዋል። ኦታራክ ሃንድ ግዛት በአደጋው ቦታ የነፍስ አድን ቡድኑን የሚረዱት ዓለም አቀፉ ባለሙያ አርኖልድ ዲከንስ ፋረው ዳግም መቼ ሊጀመር እንደሚችል ግልጽ አይደለም ብለዋል። ማሽኑ መሰበሩንና የማይጠገን መሆኑንም ለጋዜጠኞች ተናግረዋል። አድማጮቻችን ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ። ከዓለም ዙሪያ ለተሰባሰቡት ዜናዎች ሀብታሙ ስዩምን አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ህዳር 15 2016 ዓም መሰናዷችን ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ መሰናዷችን ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። የኦሮሚያ ክልል ተፈናቅለው በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኙ ተፈናቃዮች የታንዛኒያው የመንግስትና የታጣቂው ቡድን የሰላም ድርድር ወደ ቀድሞ ቀያቸው ለመመለስ የሚያስችል ስምምነት እንደሚደረስበት ተስፋ ጥለውበት እንደነበር ገልጸው ባለመሳካቱ ማዘናቸውን ተናገሩ። ተደራዳሪዎቹ በጦርነቱ እየተሰቃየ ላለው ህዝብ ሲባል ስምምነት ሊፈጥሩ ይገባ እንደነበረ ያነሱት የኦሮሞ ውርስ አመራርና ተሟጋች ማህበር አባል ዶክተር ጀማል ኢበኑ ደግሞ ድሩ ከመጀመሪያውም የግልጽነት ችግር እንደነበረበት ይተቻሉ። ይሁንና ሁለቱም ወገኖች ድርድሩን ቀጥለው የህዝቡን ስቃይ ለማስቆም የሚያስችል የሰላም ውል መቋጠር እንደሚጠበቅባቸው ዶክተር ጀማል ያሳስባሉ። የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዲሬክተር አቶ ሆነ ማንደፍሮ በአንጻሩ ድርድሩ በኦሮሚያ ክልል የሚኖሩ የአማራ ተወላጆችን ሞት እና መፈናቀልን ያስቆማል የሚል እምነት የላቸውም። አስማማዬ ነው በጉዳዩ ላይ ተጨማሪ ዘገባ አሰናድቷል። ከኦሮሚያ ክልል ተፈናቅለው በአሁኑ ወቅት በአማራ ክልል ምዕራብ ጎጃም ዞን ፍኖት ሰላም ከተማ ከሚገኙ ዜጎች መካከል አንዱ አቶ ጌትነት አቻም ለሁለተኛ ጊዜ በታንዛኒያ ዳሬ ሰላም በኢትዮጵያ መንግስትና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ቡድን መካከል በተደረገው የሰላም ድርድር ወደ ቀያቸው የመመለስ ተስፋን ሰንቀው እንደነበረ ይገልጻሉ። አቶ ጌትነት ለአሜሪካ ድምፅ ሲናገሩ ከምስራቅ ወለጋ ዞን ሊሞ ወረዳ ከጥቅምት 2011 ዓ ም ጀምሮ ከተፈናቀሉ ዜጎች መካከል እንደሆኑ አውስተዋል። የሰላም ድርድሩ ወደ ቀድሞ ቀያቸው የሚመልሳቸው ስምምነት ይደረስበታል ብለው ጠብቀው እንደነበረና ሳይሳካ በመቅረቱ ደግሞ እንዳዘኑ ይናገራሉ። ከጎረቤቶቻችንም ከተለያየበት የምንሰማን እንደዚህኛ እንዲያውም ደስታው እንዲህ አይነት ከመንግስት ጋር ስምምነት እንደሚያደርግ ያው ሰላም እንደሚሆን ነው እንግዲህ ስም ጠብቄ ነበር። ግን ስምምነቱ ያው ያለመግባባት ተቋረጠ ሲባል እየሰማን ነው። ተስፋ ነበረን። መንግስት ትክክለኛ እውነት አልረሳንም። ዙሮ እያየን ነው። እውነት እውነት ወደ ቀያችን ተመልሰን ሰርተን የምንመላበት መንግስት እያመቻቸልን ብለን እያሰብን ነበረ፣ ግን ይህ ስምምነት መንግስት እንዴት ካቅሙ በላይ እንደሆነ የሚል ተስፋችን በጣም ተሟጧል። አሁን እስከ መቼ ነው የሚል ለአሜሪካ ድምፅ አስተያየታቸውን የሰጡና ግጭቱ የቀጠለባቸው የኦሮሚያ ክልል አካባቢዎች ነዋሪዎችም ድርድሩ ያለ ውጤት መጠናቀቁ እንዳሳዘናቸው ገልጸው ሶስተኛ ዙር ድርድር እንዲዘጋጅ ጥሪ አቅርበዋል። ድርድሩን በጉጉትና በተስፋ ስንጠብቅ ነበር። አሁንም ተስፋ አንቆርጥም። መንግስትም ሆነ ታጣቂው ቡድን ችግሮቻችን ይረዳሉ ብለን እናስባለን። በግጭቱ ምክንያት ስንት ሰው እንዳጣን የወደመውን ንብረትና የተፈናቀሉ ነዋሪዎችን ቤቱ ቁጥራቸው፣ እልቂቱና የንጹሐን ሰቆቃን እንዲያበቃም ሁለቱም ወገኖች ለሶስተኛ ጊዜ ተገናኝተው እንድነጋገሩ ይጠይቃሉ። በኢጋድና በዓለም አቀፍ አጋሮች ድጋፍ በፌዴራሉ መንግስትና በኦሮሚያ ክልል ውስጥ በሚንቀሳቀሰው አማጺ ቡድን መካከል በታንዛኒያ ዳሬሰላም ከተማ የተካሄደው ሁለተኛ ዙር የሰላም ድርድር ያለ ውጤት መጠናቀቁን ሁለቱም በየፊናቸው ናቸው አስታውቀዋል። የጠቅላይ ሚኒስትር አብይ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን በቅርቡ ለተደረጉ ድርድሮች አለመሳካት የታጣቂ ቡድን ግትርነትና የማይጨበጡ ፍላጎቶችን ተጠያቂ አድርገዋል። የታጣቂ ቡድኑ ቃል አቀባይ በበኩላቸው መንግስት በኢትዮጵያ ዘላቂ ሰላምና ደህንነት አጀንዳ ላይ ያሉ መሠረታዊ ችግሮችን ለመፍታት ፍላጎት የለውም ብለዋል። በጉዳዩ ላይ ያነጋገርናቸው የኦሮሞ ውርስ አመራርና ተሟጋች ማህበር አባል ዶክተር ጀማል ብኑ ደግሞ ድርድሩ ከመጀመሪያውም የግልጽነት ችግር እንደነበረበት ይተቻሉ። በአብዛኛው ይሳካል ድርድሩ የሚል ግምት አልነበረ። አንደኛ ሁለቱም አልገለጹም። ለህዝብ ያልተገለጹ ብዙ ነገሮች ነበሩ። የሚደራደሩበት ነጥብ ራሱ እንደሆነ በግልጽ አይታወቅም። ድርድሩ ራሱ መጀመሩን ውሎ ካደረ በኋላ ነው ከሚዲያዎች የሰማነው እንጂ ሁለቱም አላሳወቁንም። የማይሳካበት ምክንያት ብዙ ነበረ። መሳከል ከሚችልበት የማይሳካበቱ ብዙ ነው። እኔ በበኩሌም ሆነ በድርጅቴም በኩል እንደምናስበው ከድርድሩ በላይ መንስኤው መጀመሪያ ግጭቱ ወይም ደግሞ ጦርነቱ ለአምስት አምስ ይካሄድ ነበረ። መሆን ያልነበረበት ነበር ከጅምሩ። ስለዚህ መሰረታዊ የሆኑ ችግሮች ሳይፈቱ ሁለት ቡድኖች ብቻ በመነጋገራቸው ችግሩ ይፈታል የሚል እንትን አልነበረንም። ባለፉት አምስት አመታት የኦሮሞ ህዝብ በጦርነት ተሰቃይቷል ያሉት ዶክተር ጀማል ለህዝቡ ሲባል ተደራዳሪ ወገኖች ከስምምነት ሊደርሱ ይገባ እንደነበረም አንስተዋል ግን ተስማምተው ቢያንስ ተኩስ ቢቆም እና የህዝባችን ችግርና ሰቆቃ ማብቂያ ቢያገኝ ፍላጎታችን ነበረ። ለዚህም ደግሞ ስንተጋም ነበረ፣ ስንጥርም ነበር። ቢስማሙም ብለን የተለያዩ ተሳትፎችን ስናደርግ ነበረ። ግን ሳይሳካ ቀርቷል። ማህበረሰቡ በዚህ ግጭት መሰረት የዕለት ተዕለት ኑሮ ተስተጓጉሏል ምርት የለም ተማሪ ትምህርት ቤት ሄዶ አይማርም ስለዚህ ጥሩ ምርታማ ዜጎችን የማፍራት ስርዓት ከተስተጓጎለ አምስት አመታት አልፈውታል ረሃብ አለ በሽታ አለ ሰዎች በሰላም ወጥቶ መግባት አይችሉም ከአንድ ቀበሌ ለሌላኛው መዘዋወሩ ራሱ በጣም አዳጋች ሆኗል በአጠቃላይ መኖር እና ለህልውና አስቸጋሪ በሆነ ሁኔታ ውስጥ ነው ህዝባችን ያለው። ይህ መቆም አለበት። ለዚህ ደግሞ ዋነኛውን ኃላፊነት የሚወስደው መንግስት ነኝ የሚለው አካል ነው። ከጅምሩም አንድም ጥይት መተኮስ አልነበረበትም። ዜጎች ሊያኩርፉ ይችላሉ። ማህበረሰብ ቅሬታ ሊያሰማ ይችላል። ያንን ቅሬታ እና ኩርፊያ አድምጦ መፍትሄ መስጠት ያለበት ኃላፊነት መውሰድ ያለበት መንግስት ነው። አሁንም ችግሮቹን መፍታትና ማቆም በአብዛኛው ከመንግስት የሚጠበቅ ይመስለኛል። አክሯፊዎችን የኦሮሞ ነጻነት ሰራዊትን ብቻ ሳይሆን ሁሉንም በአገሪቱ ውስጥ ያሉትን አክሯፊዎች ወይም ደግሞ የተቆጡ ዜጎችን አሰባስቦ መፍትሄ መፈለግ አለበት። የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግ ስራ ክፍል ዳይሬክተር አቶ ሆነ ማንደፍሮ በበኩላቸው በሁለቱ አካላት የሚደረስ ስምምነት በኦሮሚያ ክልል የሚኖሩትን የአማራ ተወላጆች ሞትና መፈናቀል ለማስቆም ያስችላል ብለው እንደማያምኑ ይናገራሉ። ምንም እንኳ ጦ በጦርነት ድባብ ውስጥ የሚደረጉ ጭፍጨፋዎች ከፍተኛ ቁጥር ሊኖሩ እንደሚችሉ ነዋሪዎች ራሳቸው ራሳቸውን ለማዳን አማራጮችን እንዳይወስዱ ሊያደርግ የሚችል ቢሆንም አካባቢ የሚደረጉ ጃ አማራዎች የሚደርስባቸው ነገር ግን ሆነ የሁለቱ መስማማት የሚያስቀረው አይደለም። የሁለቱ መጣላትም አይደለም። ምክንያቱም መጣላታቸው አልጃ አላስጀመረውም መታረቃቸውም አያስቆመውም። ነገር ግን በሁለ በዛ አካባቢ የውጊያ ድባብ መኖሩ አማራዎቹ ከፍተኛ ራሳቸውን ለማዳን እንኳን ወደ የትኛውም አካባቢ እንዳይንቀሳቀሱ እንቅፋት ስለሚሆን ከዛ አንጻር ችግሩን ያባብሰዋል የሚል እንደምታ ወይም እይታ ነው ያለን። በኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት መካከል የሚደረገው ድርድርም ከዘላቂ ሀገር ሰላም ይልቅ በስልጣን ክፍፍል ላይ ያተኮረ እንደሆነ ያመለክታሉ። አሁን እየተደረጉ ያሉ ድርድሮች የስልጣን መጋራቶች ናቸው። በእኛ እይታ መሰረታዊ የሆነ መዋቅራዊ ለውጥ ማምጣት አይፈልጉም። ሁለቱም በስልጣን ላይ ያለውም ጫካ ነኝ የሚለውም ሀይል አሁን ያለው አማራውን እየጨቆነ እያሳደደ ያለው ስርአት እንዲቀየር አይፈልጉም። ስለዚህ በሁለቱ መካከል የሚደረግ ድርድር የስልጣን መጋራት እንደሆነ ነው የምንረዳው። ከዚህ አንጻር እና በታጣቂ ሀይል መካከል የሚደረግ የስልጣን መጋራት መሰረታዊ የሆነ ለውጥ በአማራው ላይ ያመጣል የሚል እይታም የለንም። የኦሮሞ እርስ አመራር እና ተሟጋች ማህበር አባል ዶክተር ጀማል ብኑ አሁንም ቢሆን ሁለቱ አካላት ተጨማሪ ድርድሮችን በማድረግ የህዝቡን ስቃይ ለማስቆም የሚያስችል የሰላሙን ሊቋጥሩ እንደሚገባ ያሳስባሉ። ሶስተኛ ድርድር ጊዜ ሳይወስዱ አድርገው ድርድሩን በቀጣይነት ለማካሄድ ከሚያስተጓጉሉ ድርጊቶችም ተቆጥበው የስም መጠለሻሸት፣ የስም መጥፋፋት ወይም በቃላት የመቆሳሰል ጉዳዮች ከሁለቱም በኩል ቆመው፣ በሚቀጥለው አሁን ያልተስማሙባቸውን ጉዳዮች ውለው አድረው ተኝተውበት አጥርተው መቅረብ መቻል ያለባቸው ይመስለኛል። አለባቸውም። ምክንያቱም ስትደራደር ሁሉንም ነገር አታገኝም። የምትፈልገውን ነገር ሁሉ አታገኝም የምትፈልገው ነገር ሁሉም አታጣም። ኮምፕሮማይዝ ማድረግ ማለት በአጠቃላይ ተቃዋሚዎቹ የሚፈልጉትን ሳይሆን በአጠቃላይ መንግስት የሚፈልገውን ነገር ሳይሆን ሁለቱን ማምቶ ህዝብን የሚጠቅም የመደራደሪያ ነጥቦችን ይዘው ለሶስተኛው ዙር የግድ መቅረብ አለባቸው። ጦርነት መሸናነፍ ይቻል ይሆናል፣ መግደል ይቻል ይሆናል ግን ዘላቂ የሆነ ሰላማዊ መፍትሄ ሊያመጣ አይችልም። ጦርነቶች ሁሉ ይደረጉና መጨረሻ ድምዳሜያቸው የሚፈጸመው በድርድር ነው፣ በንግግር ነው፣ በሰላም ነው። ስለዚህ ሰላምን እንደ አንድ ዋነኛ አማራጭ በመውሰድ ተቀምጠው መነጋገር አለባቸው ብለን ነው የምናምነው። በአንጻሩ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግ ስራ ክፍል ዳይሬክተር አቶ ሆነ ማንደፍሮ ግን ለችግሩ የተናጠል ድርድር ሳይሆን አገር አቀፍ መፍትሄ ነው የሚያስፈልገው ሲሉ ይከራከራሉ። በእኛ በኩል የአማራን ችግር ለመፍታት ያው በተናጠል አይደለም። ኦሮሚያ ብቻ አይደለም ያለው የአማራን ማሳደድ ያለውም፣ እኛ የአማራውን ችግር ለመፍታት አገር አቀፍ የሆነ ስርዓታዊ ለውጥ ያስፈልጋል። ምክንያቱም የምንጨፈጨፈው በስርዓቱ ነው ብለን እናስባለን። ስለዚህ ይሄንን ስርዓት ቀይሮ ሀገሪቷ አማራዎችን እንደ ዜጋይታ በየትኛውም አካባቢ የመኖር መብታቸው ተከብረው እንዲኖሩ የሚያደርግ ስርዓት ማምጣት ያስፈልጋል። ያ ደግሞ ሀገር አቀፍ የሆነ መፍትሄ ነው የሚፈልገው። በተናጠል ኦሮሚያ ክልል ላይ የሚደረግ ድርድርም ሆነ ውይይትም ሆነ የስልጣን መጋራት የአማራን ችግር ይፈታል ብለን አናስብም። በኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ታጣቂዎች መካከል በሚካሄደው ጦርነት ዋና ገፈት ቀማሽ የሆኑት የክልሉ ነዋሪዎችና የተፈናቀሉ የአማራ ተወላጆች አሁንም የሰላም አየር የሚተነፍሱበትና ወደ ቀያቸው የሚመልሳቸው ስምምነት የሚደረስባቸው ቀጣይ ድርድሮችን ተስፋ ያደርጋሉ። አሜሪካ ድምፅ አስማሟዬ ነው፣ ዋሽንግተን ዲሲ ዝግጅታችን ይቀጥላል። በአዲስ አበባ ከተማ በተለያዩ ዘርፎች ላይ የተሰማሩ ስራ ፈጣሪ ወጣቶች ዘዲስረፕተርስ ዴን የተሰኘ ማህበረሰብ መስርተው እየተንቀሳቀሱ ነው። ወጣቶቹ በየሳምንቱ አንዴ ኤ ኤል ኤክስ ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ ላይ የተሰባሰቡ ያጓጠሟቸውን ችግሮች ተግዳሮቶችና በጎ ልምዶችም ይጋራሉ። ዲስረፕተርስ በአውዳዊ ትርጉሙ ሲታይ ያለውንና ነባሩን የሚለው ውጥ የሚቀይር ማለት ነው። የስራ ፈጣሪ ማህበረሰቡ በንግዱ ዘርፍ ትስስርን በመፍጠርና በመረዳዳት አዎንታዊ ተጽዕኖ ማሳደር የሚችል ማህበረሰብን የመገንባት ህልም ይዘው እየሰራ ይገኛል በመላው ኢትዮጵያ ኢትዮጵያ በጎ ተጽዕኖውን ለማስፋፋት አልሞ እየተንቀሳቀሰ የሚገኘው ዲስረፕተር ስዴን በአሁኑ ወቅት በአዳማና በሐዋሳ ከተሞች ስራ ለመጀመር ሲዘጋጅ በዋሽንግተን ዲሲና አካባቢው ካሉ ኢትዮጵያውያን ስራ ፈጣሪዎችም ጋር ለመቀናጀት በመነጋገር ላይ ይገኛል። አጋር ምስራቾቹ ዶክተር ታምራት ሱልጣንና ና አቤነዘርባዬ ከአሜሪካ ድምጽ ጋር ቆይታ አድርገዋል። እነሱን አነጋግሬ ያሰናዳውት ዘገባ በመቀጠል ይቀርባል። በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተዉት አልወደዱም። ይሄ ቡድን ዘዲስረፕተር ስቴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አቤነዘርባዩ ይናገራሉ። በቅድሚያ አቤነዘር ባዩ መነሻ የነበረው ነገር ምንድን ነው? ከኛ ጋር አብሮ ማድረግ አልቻለም። ቻይና ስለሆነ በስራ ምክንያት ያለው ከእኛ ጋር የነበረው መጀመሪያ የዲስራፕሽን ኮንሰፕት የተነሳው ዮሐንስ ይባላል እና ቻይና እዛ ስራ ቆይቶ በኮቪድ ምክንያት ወደ አዲስ አበባ ይቶ በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር የተወሰኑ ጊዜያቶች ቆይቶ ለመጣ ማንን ምን መጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት የተለያዩ ነገሮችን ሊያሳውቀው የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። እንደ ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምን ያደረገው ካዋል የሆኑ ነገር ነበር የነበረው ቅዳሜ እስኪ እንገናኝና ቴክ ወይም የቴክኖሎጂ ሴክተር ላይ ያለ ቴክኖሎጂ ሴክተር ላይ ሌሎችም ሴክተሮች ላይ ያለ ሰው ለምንድን ነው ቡና የጠጣን ሳምንቱን ሙሉ ቢዝነስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው? ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀምረው። ዶክተር ታምራ ሱልጣን ዘ ዲስራፕተርስ ዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ ዕቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል ዘ ዲስራፕተርስ ዴን። ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉትን ቻሌዎች አብረን የምንወያይበት፣ ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ መውጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቅምና መስገኛ ጀምሮ እንደ አዲስ እንደ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና የወጣቶቹን ችግር በወጣቶቹ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹን በደንብ እናውቃቸዋለን። እንደኛ አይነት ደግሞ ችግሮቹን የሚያውቋቸው ደግሞ ደግሞ ስራ መፍጠር፣ አዲስ ንግድ መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚገኙ አብረን ሆነን በመወያየት በመማማር እርስ በርስ በመደጋገፍ የተቻለምን በመፍጠር ያለውን ምህዳር ለማስፋት ነው። ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይር እና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል። ከአምስት ዓመት በፊት የራሴን የሆነ የሶፍትዌር ካምፕሪ ለመጀመር አስቤ ከጓደኞቼ ጋር የተወሰነ ከተንቀሳቀስን በኋላ ብዙ ማናቸው ነገሮች ስለነበሩ ብዙ እንዲህ አድርጉ እንዲህ አድርጉ ብሎ የሚመከር ሰውን ባለመኖሩ ከተወሰነ ጊዜ በኋላ ከስረን ተዘግቷል። ስለዚህ አም ቁጭት ስለነበረብኝ እንደዚህ መጀመሩ የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አጅባመሩ ቅዳሜ የተገናኝተን ቡና እየጠጣን እናወራለን ቡና እየጠጣን ስለ ቢዝነስ እናውራ፣ ሌላ ቦታ ካሆን ስለ ቢዝነስ ብን ይሻላል ተብሎ የተጀመረ። ዲስራፕተር ስም የተሰጠበት ምክንያት አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪ መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለት ሚሱ ስለሆነ ስለዚህ ከዚህ በፊት ይታወቃል ከዚህ በፊት ኢትዮጵያ የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከላል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻላም ሊኖር ይችላል ነገር ግን እንደዚህ ትልቅ በኮሚኒቲ ደረጃ አይቻላም እና እስኪ ይሄንን ስታተስኮ እንቀይር እስኪ አብረን አንድ ላይ ተባብረን ከተለያየ ሴክተር ላይ የምንመጣ ሰዎችን አንድ ላይ ተባብረን የተሻለ ነገር ለራሳችንም ከዛ ባለፈም ደግሞ ለኮሚኒቲ ፕሬት እናድርግ በሚል ነው። የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል። ከተመሰረተ አሁን ሰባት ሆኑ ሲመሰረት ገና ሶስት ስራ ፈጣሪዎችን ንግድ ወደ ንግዱ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበረው። አሁን ላይ ከሁለት ሺህ በላይ ወጣቶችን በማህበራዊ ሚዲያ ከእንደገና ደግሞ በየጊዜው በማዘጋጃቸው መራ ግብሮች ላይ ማሳተፍ ችለናል። ነው አሁን ላይ ወደ አምስት የሚጠጉ መራ ግብሮች አሉን። እነዚያም መራ ግብሮች መራ ግብሮች አንደኛው በየሳምንቱ የምናዘጋጀው ኮፊሚታ ነው። ከሱ ባሻገር ግን ዲስትራክተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ህዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መርሃ ግብር አለን። አንዳንዶቹን መርሃ ግብሮች ኦንላይን የምንሰጣቸው፣ አንዳንዶቹን ደግሞ በአካል የምንሰጣቸው። እስካሁን አንድ መርሃ ግብር አዘጋጅተናል ትምህርታዊ መርሃ ግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስትራክተር ሚዲያ ላይ ደግሞ ፖድካስቶች በተለይ ደግሞ ወጣቶች ወደ ስራ ለመግባት ወደ ስራ ስፈጠረው አለም ደግሞ ወደ ነ ፈጠረው አለም በጣም ከሚጉታቸው ምደ አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛ እና ሊረዱት በሚችሉ መልክ ተቀይረው አልተሰሩም። እነሱም በአማርኛ ወጣቶች ሊረዱት በሚችሉት መልክ ཁྱི ཕྱད མི གསུ གསུ གསུ གསུ መራ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ይለናል። ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳ እና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጭ በዋሽንግተን ዲሲ እና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ እየጀመርን ያለ ነው የእኛ ኮሚኒቲ ውስጥ ወደ አራት ሴሽን አካባቢ የኢትዮጵያን ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታፕ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝታ አይቀሩ። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ደም ቅድም እንዳልኩ ማህበረሰቡን ለማስደመር ይህንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቱን የሚደግፍበትን ሁኔታ ለማመቻቸት እየሰራን ነው። አበይነዘር ባዩ ዘ ዲስረፕተር ስደን ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል እየተሰራ ያለው አንዱ አንድ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። የፕላትፎርም ምንድን ነው አይዲያው? ኮሚኒቲ ኮሚኒቲ ላይ እኛ ምን አይነት ገንዘብ አንጠይቅም። ፍሪ ኦፍ ቻርጅ ኤቭሪቲንግ ግን እየሰጠን ያለ ነው። ስለዚህ የምናደርገው ነገር ምንድን ነው እያንዳንዱ ሰው ኮንቴንት ግን ወደ ገንዘብ ወደ ኮይን የመቀየር ሀሳብ ነው። ስለዚህ ቅዳሜ አንድ ሰው ኮፊ ሜታ ላይ ሲመጣ ወይም ሸና ሰዓቱ ላይ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት አስር ኮይን ከሆነ አስር ኮይን ይሰጠዋል። ማስተር ክላስ መቶ ሲሰጠው አስር ኮይን ከሆነ አስር ኮይን ይሰጠዋል። ስለዚህ እነዛ ኮይኖችን ነገር ሽፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሊቶርሽ የሚቀይረው። ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ወደ አይዲያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ለሚሰጣቸው ሰርቪሶች መጠቀም ይችላሉ። የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ ሰባሰባት በመቶ የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቀዳሜ ምሽት ህዳር 15 2016 ዓ ም መሰናዶ ይቀጥላል። አሁን ሰዓቱ የሙዚቃ ቃና ነው። ቀጣዩን ጊዜ ከእንግድ ወልዴ ጋር ታመሹ ዘንድ እጋብዛለሁ። ጤና ይስጥልኝ። እንደምናመሻችው እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማመሸው እንግዶ ወሌ ነኝ። በአሜሪካዊ እና እንግሊዛዊ ሙዚቀኞች የተቋቋመው ፍሊት ውድ ማክ እጅግ ከታወቅባቸው ዘፈኖች አንዱ ነው፣ ዶንት ስቶፕ ቲንኪንግ አባውት ቱሞሮ ወይም በአጭሩ ዶንት ስቶፕ፣ ስለ ተበላሸው ዛሬ ሳይሆን ስለ ነገው እንድናስብና ነገን በተስፋ እንድንጠብቅ የሚመክር ዘፈን ነው። የቀድሞ የአሜሪካ ፕሬዚደንት ቢል ክሊንተን በ1992 ባደረጉት ስኬታማ የምርጫ ዘመቻ ማጀቢያ እንዲሆን የመረጡት ዘፈን ነው። የባንዱ አባል ክሪስቲን ማክቬይ ግጥሙን የጻፈችው ከሌላው የባንዱ አባልና የትዳር አጋሯ ጃን ማክቬይ ጋር መለያየቷን ተከትሎ ነው። ሌሎቹ የባንዱ አባላት ሊንዚ በኪንግሃም እና ስቲቭ ኒክስም ፍቅራቸው በማክተሙ እና በመለያየታቸው ምክንያት ባንዱ ሙዚቃውን በተጫወተ ቁጥር በመካከላቸው ከፍተኛ ውጥረት ይፈጠር እንደነበር ተነግሯል።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 ያስገናል ሁሉም ቤት ያፈርሳል። አንቺ ቅናተኛ ቆየት ካሉ የጸጋዬ እሸቱ ዘፈኖች ውስጥ አንዱ ነው። እንደምትወዱት ተስፋ አደርጋለሁ። ቅናተኛ በጸጋዬ እሸቱ ነበር። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ አራት ሰዓት ተብሬያቸው የማመሸው እንግደወል ነኝ። dreams are made of this Eurythmics በፍቅረኛሞቹ አኒ ሌኖክስ እና ዴቪድ ስቲዋርት በተመሰረተው የሁለት ሰዎች ባንድ በሰማናዎቹ መጀመሪያ ላይ የተሠራ ሙዚቃ ነው። የሰው ልጅ ፍላጎቱን ለማርካት ሁሌም ፍለጋ ላይ እንደሆነና ይህም የማያቋረጥ ለህ እንደሆነ ይተርካል። አንዳንዶች ሊጠቀሙባቸው ይፈልጋሉ፣ ሌሎች ደግሞ መጠቀሚያ ለመሆን ይሻሉ እያሉ ነበር የዩሪዝ ሚክሶቹ አኒ ሌኖክስ እና ዴቪድ ስቱዋርድ። ያዝ ያዝ ጠበቅ አድርገኝ እያለ ነው ተወዳጁ ድምፃዊ ፀሐይ ዮሐንስ በዚህ ቆየት ባለ ዜማው። So carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, I'm a carp, i i i i i

God in The <laughs> young i know with an you artist reading, sitting on the dock of the bay in Al-Fallon. Sitting in the morning sun, I'll be sitting when the evening comes, watching the ships roll in, and then I watch them. ከኦቲስ ሬዲንግ ተወዳጅ ዘፈኖች አንዱ ነው ሲቲንግ ኦን ደ ዳክ ኦፍ ቤይ። ከጆርጂያ ወደ ካሊፎርኒያ ለአንድ ኮንሰርት ሥራ ጎራ ያለው ኦቲስ ሬዲንግ ከባህር ዳርቻ በአንድ ጀልባ ላይ እንደተቀመጠ ግጥም መጽሐፍ ጀመረ። ጅምሩን ይዞ ወደ ሜምፊስ ዘለቀ። በዛም ተባባሪ አቀናባሪው ስቲቭ ክሮፐር ግጥሙን ጨረሰለት። ኦቲስ ሬዲንግ ዘፈኑን እንደ ነገሩ ከቀረጸ ከቀናት በኋላ በአውሮፕላን አደጋ ሕይወቱ አልፏል። ያልተጠናቀቀው ዜማ ተለቆ የዘፋኙ ሕይወት ካለፈ በኋላ በሙዚቃ ቻርት ላይ አንደኛ የሆነ የመጀመሪያው ዘፈን ለመሆን በቅቷል። አንዳንድ የሙዚቃ ደረጃ አውጪዎች በሃያኛው ክፍለ ዘመን በመደመጥ ብዛት ስድስተኛ ደረጃን ሰጥተውታል። sitting in the morning sun I'll be sitting when the evening comes Watching the ships roll in And then I'll watch them roll away again Yeah, I'm sitting on the dock of the bay Watching the tide roll away Ooh, I'm just sitting on the dock of bay my home in Georgia, headed for the Frisco bay. Cause I've had nothing to live for. And look like nothing's gonna come my way. So I'm just gonna sit on the dock of the bay, watching the tide The same. I can't do what ten people tell me to do, so I guess I'll remain the same. Yes. Sitting here, resting my bones, and this loneliness won't leave me alone. this two thousand miles I roam, just to make this dark my home. Now I'm just gonna sit. Dog of a bay watching the tide roll ብቸኝነትና ድብርት ያጠቃው ግለሰብ ባህር ዳር ቁጭ ብሎ ሲቆዝምና በሕይወቱ ስለገጠሙት አሉታዊ ሁኔታዎች ሲያብሰለስል ነግቶ ይመሻል። ዘፈኑ ማንንም ሰው ሊገጥሙ የሚችሉ አስከፊ ሁኔታዎችን በመግለጹና ሰዎች ከራሳቸው የሕይወት ሁኔታ ጋር በቀላሉ እንዲያዛምዱት በማድረጉ ተወዳጅ ሊሆን እንደቻለ ይነገራል። የጥላውን ገሰሰ የዘንባባ ማርነሽ ለዛሬ ምሽት የሙዚቃ ቃና የመጨረሻ ምርጫ ያድርጌዋሉሁ። አብራችሁኝ ስለ ቆያችሁ እያመሰገንኩ ሳምንት ቀጠሮ እንድትይዙ ጠይቃለሁ። እስከዛው መልካም ሳምንት፣ ሰላም። የዘንባባ لن أشريكَ أردتِ بِشَأْلَكُمْ

ውርጭ ነው ሰፈሬ የቀጩን መድኃኒት ስጪኝ ለከንፈር direka alırsınmış baba i'm wishing it's time to get the a can't you

يزن بابا مارنش ودراش يركا عرس بش آل كون يحا الجنب زركا يزن بابا مارنش ودراش يركا عرس يا زلمه يا Hãy subscribe chơi, khăn chỉ Mì Gõ Để đã lấy người đã lấy không bỏ lỡ những video hấp dẫn qua A فاطمہ سارا baba. Wala la shi al a al kun ya al የተከበራችሁ አድማጮቻችን መሰናዷችንን እንደወደዳችሁ ተስፋ እናደርጋለን ለዛሬ የያዝናውን እዚህ ላይ ፈጽመናል ኤደን ገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበርን ስለነበርን ቆይታ እያመሰገንን እዚህ ላይ እንሰናበታለን ጤና ስጠልን